DJ that's a brand name that's a brand name i stand behind it i guarantee it they know that even if they don't know me any more than they know the, the the chairman of general mills DJ ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ከዚህ ከዋሽንግተን ዲሲ በቀጥታ የምንተላለፍላችሁ የአርቡ ጋቢና ቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ ለሚቀጥሉት ሰላሳ ደቂቃዎች ያል አብራችሁ እንድትቆዩ በመጋበዝ ፕሮግራሜን ጀምር ያለው እሺ እንግዲህ የመጀመሪያው ሙዚቃችን የሚሆነው እንግዲህ አዲስ አመት ደርሷል። አንድ ሁለት ሶስት ቀን ነው የቀረው። ዛሬ አርብ ላይ ቁጭ ብለን እንግዲህ በዋዜማው የጂ መሳይን በአዲስ አመት የተሰኘ ዜማ ወደ እናንተ አደርሳለሁኝ። አብራችሁኝ ቆዩ። አስተያየቶቻችሁን በቪኦኤ አምሃሪክ ፌስቡክ ፔጅ ላይ ብትተውልኝ እዛ ላይ ላይቭ የሄደ ስለሆነ ቪዲዮ በጣም ደስ ይለኛል። አመሰግናለሁ። ጂ መሳይ ይቀጥላል በአዲስ አመት I'm scared to be the best, this is Thank <laughs> you. I am you, 🎶🎶🎶🎶🎶 ألم 🎶🎶🎶🎶🎶🎶🎶 بني برس 🎶🎶

dj fatu ቲ መሳይን አደመጥን በአዲስ አመት የተሰኘ ሙዚቃ ነው። አዲስ ሙዚቃ ነው። ከዚህ እንግዲህ በቀጥታ የምንሸጋገር ወደ አረጋኝ ወራሽ ነው። አረጋኝ ወራሽ እንግዲህ በቅርቡ አዲስ ነጠላ ዜማ ለቋል። ይህም ዜማ አጣም አማራጅ ይሰኛል። የጎንደርኛ ነነነነ ነው የጎጃምኛ ቢት ያለው ዜማ ነው። ሲያዳምጡና አስተያየቶቻችሁን ስጡኝ። ዲጄ ፋትነኝ አብራችሁኝ ቆዩ። ጋቢና ቪኦኤ making fun of the land.

ሲገኝ ወራሽ ዜማ የምንሸጋገረው ወደ ዘመነኛው ኢዲኤም ይባላል። ኤሌክትሮኒክ ዳንስ ሚዚክ ኤሌክትሮኒክ ዳንስ ሚዚክ ዓለምን በሙሉ ካካለለ በኋላ አሁን ደግሞ ኢትዮጵያ ውስጥ ገብቶ በጣም ተደማጭነትን እያገኘ ነው። የኛ ሙዚቃዎች እንግዲህ በኢዲኤም ማለትም በኤሌክትሮኒክ ዳንስ ሚዚክ በጣም ፈጠን ያለ የዳንስ ሙዚቃ ማለት ነው። በዛ መጨፈር ከተጀመረ በጣም ሰንበትበት ብሏል። እንግዲህ ሁለት ሙዚቃዎች በተከታታይ ባለፈው ሳምንት ተለቀዋል። እንግዲህ ሚኪ ሀሴት ከሀሴት አኮስቲክ ባንድ ሚኪ ደግሞ አቡሽ ደግሞ በኦሮምኛ ሁለቱም ሙዚቃቸውን የለቀቁት በኢዲኤም ስታይል ነው። በመጀመሪያ የሚኪን ሀሴት የሚኪ ሀሴት ባንድን ሙዚቀኛ ራሱ ሚኪ የእሱን መኖር የተሰኘ ሙዚቃ ሰማችሁና፣ አያይዤ ደግሞ የአቡሽን የኦሮምኛ፣ አማርኛም አለው ግን ኦሮምኛ ሙዚቃ ነው። በኢዲኤም እሱም የተቀነባበረ ነው። ጆርዳን እና በቅ የተባሉ ወጣት ባለፈው እዚህ ጋቢና ቢሮ ላይ አቅርቢያቸዋለሁ። እነሱ ናቸው ያቀናበሩለት ማሎ የተሰኘውን በተከታታይ ወደ እናንተ አደርሳለሁ። አብራችሁን ቆዩ። ዲጄ ፋቱ say this man I'm <speaking in Spanish>

e malo l'angelo e le in malo l'angelo e le genene አዎ እንግዲህ በጣም አሪፍ ሙዚቃዎች ነበሩ፣ ያስደመጽኳችሁ ፕሮግራማችን ጋቢና ቪኦኤ ነኝ። ማስተናገራችሁ ዲጄ ሳቱ ነኝ።

Oh, oh, oh.

i on, come on, come i

በቅርቡ እንግዲህ ከመጡት ሙዚቀኞች መካከል ዓለም በጣም ዋሻው እንደ የተሰኘው ዜማ ተወዶለታል። ይህኛውን በጣም ደስ ይላል። እንደተዝናናችሁበት ተስፋ አደርጋለሁ። እንግዲህ ፕሮግራማችን ልንጨርስ አንድ አንድ አንድ አንድ ሙዚቃ ነው የሚቀረን፣ እሱም የአስጌ ነው። አስጌ ከቤቲጂ ጋር በመሆን አዲስ ሙዚቃ እንግዲህ ለዚህ በዓል ሰሞኑን ሞቅ ሞቅ እንዲደረግ ተለቋል። ዞኖ ዘውካ ይሰኛል። ዞኖ ዘውካ ከጋቢና ቪዮ ያደርሳለሁኝ። ስላደመጣችሁ አመሰግናለሁ። ዲጄ ፋሱ ነበርኩኝ። ፕሮግራሙ ጋቢና ቪዮ ነው። በሚቀጥለው ሳምንት እስኪንገናኝ ድረስ መልካም ጊዜ። እንግዲህ መልካም አዲስ አመት ለሁላችሁም እመኛለሁ። አዲሱ አመት እንግዲህ ያሰባችሁትን የምታሳኩበት ይሆንላችሁ። በመላው ዓለም የምትገኙ ኢትዮጵያኖች በሙሉ መልካም አዲስ አመት መልካም 2010 gabina VOA b j fatsu on the one thing do let's go Inigala <speaking> let's go oh hey hey ini gala cataras camindosa coshambicharas <Spanish> at nadanga odas abashinago talalajimas yo co avosa ero conico yo co avosa ero a mi tu sa pocha bicharras Atena da gaudas abachinago da lalakimass Joko avosa eros con uno Joko avosa eros con uno Joko avosa eros con Kissed at the the O te voy a morir a ya, ya te entiendo campeas, hizo cuasaradas de zitas. Ojo, yoco asababa boccio coni. Ojo, yoko, asababa boccio choco Vito saca tu yellas, o te voy a a ya, está te entiendo campeas, hizo cuasaradas de zitas. Ojo, asaba asababa boccio coni. Ojo, yoko, asababa Baba yoko, yoko, asababa choko,